ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል የጥምቀት በዓል የበዓላችን ስለሆነ ለክርስቲያን ወንድሞቻችን ያው ሲመጡ ፀሐይ ውስጥ ስለሚመጡ እነሱን ልናስተናግድ ያዘጋጀ ነው። ዳቦ፣ ሁሉም ነገር አታክልት ስላለ የመቻቻል የፍቅር አንድነታችንን ለመግለጽ እንደ ሙስሊምነቴ ዛሬ የክርስቲያን ወንድምና እህቶችን ላስተናግድ እዚህ ጋር ተገኝቻለሁ። ኢትዮጵያ ውስጥ የመቻቻል ከተሞች ተብለው ከሚጠሩት መካከል አንዷ የድሬዳዋ ከተማ ናት። የከተማዋ የሙስሊም ነዋሪዎች በጥምቀት በዓል ላይ ለክርስቲያን ነዋሪዎች አብሮነታቸውን ያሳዩበት ተግባር ትኩረትን ስበዋል። በምሽቱም ቃኘዋለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። በድሬዳዋ ከተማ የእስልምና እምነት ተከታዮች የሚበዙባቸው ሰፈሮች ነዋሪዎች በሰፈራቸው ታቦት ታጅበው ለሚያልፉ የኦርቶዶክስ ክርስቲያን ምእመናን ውሃና ጣፋጭ ምግቦችን አቅርበዋል። ከአራት ዓመት በፊት ተከስቶ በነበረው ግጭት ማግስት ላፍታ ከመደብዘዙ በስተቀር ድሬዳዋ በቆየ ታሪኳ የእስልምናና ክርስትና እምነት በዓሎች በአብሮነትና መቻቻል የሚከበሩባት ከተማ ስለመሆኗ ነዋሪዎች ለአሜሪካ ድምፅ ተናግረዋል። የዚህን ጉዳይ ዝርዝር አዲስ ቸኮል ይነግረናል። የለጋር የሰፈር ነዋሪዎች ከሰዓት በኋላ ከማደሪያቸው ወጥተው በሰፈራቸው የሚያልፉትን የኦራይልና የጎርጊስ ቤተ ክርስቲያኖችን ያጀቡ ምእመናን ለመቀበል ዝግጅት የጀመሩት በጠዋት ነው። ይህ ሁልጊዜ የሚያደርጉት እንደሆነ እና ክርስቲያኖችን በእነሱ ባሉ ወቅት ተመሳሳይ እንደሚያደርጉላቸው ይናገራሉ። እሺ፣ እኔ ወይዘሮ አልፊያ መሀመድ እባላለሁ። የዜሮ ስምንት ነዋሪ ነኝ። አሁን ያው የጥምቀት በዓል ባህላችን ስለሆነ ለክርስቲያን ወንድሞቻችን ያው ሲመጡ ፀሐይ ውስጥ ስለሚመጡ እነሱን ልናስተናግድ ያዘጋጀ ነው ዳቦ ሁሉም ነገር አታክልት ስላለ የመቻቻል የፍቅር አንድነታችንን ለመግለጽ እንደ ሙስሊምነቴ ዛሬ የክርስቲያን ወንድምና እህቶችን ላስተናግድ እዚህ ጋር ተገኝቻለሁ። እኛ ዳቦ አዘጋጀን፣ ኩኪስ አዘጋጀን፣ ሙዝ፣ ሀብሀብ፣ ብርቱካን፣ ውሃ፣ ሁሉም ነገር አዘጋጅተናል። ስሜ መሀመድ አሚን ፈለቀ ገሌ ይባላል። የ08 ነዋሪ ነኝ፣ ለገሀሬ ማለት ነው እና ከትላንትና ጀምሮ ጥምቀት የሚያሳዩት ባዓልን በማስመልከት ልዩ ልዩ ዝግጅቶችን አድርገናል። ትላንትና ጽዳት ነበረ። ዛሬ ደግሞ ክርስቲያን ወንድሞቻችን እና እህቶቻችን ከዛ ሲመጡ የውሃ የተለያዩ ፍራፍሬ አይነት ብስኩት የተለያዩ ነገሮችን አዘጋጅተን እየጠበቅን ያለ ነው። ይሄ እንግዲህ እኛ ክርስቲያኖችን ያው ፍቅራችን ሙስሊሞች እንደመሆናችን መጠን ክርስቲያኖችን ፍቅራችን የምንገልጽበት መንገድ ነው። እነሱም እንደዚህ በተለያየ ጊዜ በእኛ ይት ጊዜ ዝግጅ ስለሚያደርጉልን እርስ በእርሳችን ተደጋግፈን አንድ መሆናችንን ያለንን ፍቅር፣ አንድነታችን ውበታችንን ለመግለጽ ነው። እና በጣም ቆንጆ ነው። በጣም ደስ በሚል ሁኔታ ነው። እዚህ ጋር እያንዳንዱ ሙስሊም ማለት ነው ከጠዋት ተነስቶ ጽዳቱንም እያጸዳ የሚያስፈልገንም አቅርቦት እያቀረበ እየተጠባበቅ ና ያለ ነው። እንደ ለጋሪዎች ዝግጅቷቸውን በጠዋት ባይጀምሩም በፀሐይ ታቦቱን አጅበው ሲጓዙ የዋሉ ክርስቲያን ምእመናን ገንዘብ አዋጠው ውሃ መግዛታቸውን የሚናገሩት የገንደ ገራዳ ሙስሊሞችም ተመሳሳይ አስተያየት ነው ያላቸው። አምዲያ መሐመድ እባላለሁ። ያው ዜሮ ዘጠኝ ነዋሪ ነኝ ገንደ ገራዳ አካባቢ ያው ለበዓሉ ሙስሊሞች አዋጥተን እዚህ ጋር በዓሉን ለማክበር ውሃ ምናምን አቅርበን ያው ለማዘጋጅተን ታቦቱን ለመቀበል እየተዘጋጀን ነው። እና ያው በዓሉን በእኛ በደስታ የአለም ያርግልን የሰላም እና ደስተኛውንም ማንኛውም ሃይማኖት ላይ ደስተኛ ሆነን በሙስሊምነታችን እየሰራን ያው እያቀረብን መሆኑን በትትና አቀርባለሁ። እሺ ስሜ አብዲ አህመድ ይባላል እምነቴ የሙስሊም ተከታይ ገንደገራዳ 09 ቀበሌ ነዋሪ ነኝ እና ያው እምነቱ የሁላችንም እስከሆነ ድረስ ሰላም ሰፈሩን በበጎ አድራጎት አንድ ላይ ተሰባስበን የበኩላችንን ዋ ለወንድሞቻችን፣ ለእህቶቻችን፣ ለእነቶቻችን ከመንገድ ደክሞ ሲመጡ በበጎ ፈቃዳችን አድርግተን ለመስጠት ተዘጋጅተን በሰፈራችንም ሰላም በሰላም ወጥተው በሰላም እንዲገቡ ተደራጅተን እነሱም በሰላም ለመቀበል ተዘጋጅተን እየጠበቅናቸው ነው። የኮኔል መጋላና ቀፊራ ሰፈሮችን የሚያቅፈው 06 ቀበሌ በትላንትናው ዕለት ወደ ጥምቀተ ባህር የሚሄዱ ታቦታትን አጅበው ለሚሄዱ ክርስቲያን ምዕመናን ተመሳሳይ መስተንግዶ ሲያደርግ የነበረ ሲሆን አሸዋ ታይዋንና ፎተይሳን የሚያካትተው 07 ቀበሌ ደግሞ ሰኞ ጥር 13 ቀን ወደ ማደሪያ የሚመለሰውን የእግዚአብሔር አብ ቤተክርስቲያንን ታቦት አጅበው ለሚሄዱ ምዕመናን ተመሳሳይ መስተንግዶ ለማድረግ መዘጋጀታቸውን ነዋሪዎች ለአሜሪካ ድምጽ አስታውቀዋል። ሰዓቱ ደርሶ የቅዱስ ዑራኤል ታቦትን ያጀቡ ምዕመናን ለጋሪ ሲደርሱ አስቀድሞ የተዘጋጀው ዋና ጣፋጭ ምግቦች እደላ ተካሂዷል። ተደረገላቸው መስተንግዶ ደስተኞች ናቸው። አምናም ዘንድሮ በጣም ቆንጆ ነው። አምናም እንደዛው በጣም ቆንጆ ነው። አመሰግናለን። ስሜን ኤልሳቤት ጉልማ እባላለሁ። የመጣሁት ከገንደ ገራዳ ነው። ሲጀመር እኛ ድሬዳዎች የሃይማኖት ልዩነት የለንም የሆነ ሰዓት ላይ ነበር እንደዚ የመጣ አሁን ግን እንትን ብሏል። ደስ ይላል። ሲጀመር ሁላችንም አንድ ላይ ነው ተካፍሎ መብላት አብሮ የአንደኛው በዓል ሲሆን የአንደኛው በዓል አብረ እንደምናከብር የታወቀ ነው። በማል ግን ሌላ እንትን ተፈጥሮ ነበር። አሁን ግን እግዚአብሔር ይመስገን ደስ ይላል። በጣም ልዩ አሪፍ ነው አሁን ላይ እና ደስ ይላል። በጣም ደስ ይላል። እንደዚህ አርግቶ ደክሞን መተን ውሃ ምናምን ስናገኝ ደስ ይላል። በጣም እናመሰግናለን። በድሬዷ የሙስሊም በዓላትም ሲከበሩ ክርስቲያኖች በየሰፈራቸው ገንዘብ አዋጠው ለሙስሊም ምዕመናን ተመሳሳይ የዋና ጣፋጭ ምግቦችን ያቀርባሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ጀኮልን አመሰግናለሁ። ድምፃዊት የማርያም ቸርነት በመድረክ ስሟ የማ በድምፅ የያሬድ ሙዚቃ ትምህርት ቤት መምህሩ ኢዩኤል መንግስቱ ደግሞ በዝግጅትና ና በቅንብር የተዋሃዱበት የደጋ ሰው የሙዚቃ አልበም የተለያዩ የሙዚቃ ባህሎችን ያዛመደ አዲስ ስራ ነው። ኤደን ገረመው ሁለቱን ባለሙያዎች አነጋግራ ተከታዩን ዘገባ አሰናድታለች። እጆቼን ሳቱ እስቅትቼ ባነድም ቁርጥምጥም ቁርጥምጥም ገላሲና ካካኝ ሰሞኜ ቅልጥልጥ ትርትር ድንግት ግጥ አዲስ አበባ ተወልዳ ያደገችው የማርያም ቸርነት ቤተሰቦቿ ይጠቀሙበት የነበረውን የቁልምጫ ስም ለመድረክ ስሟ መጠሪያነት መርጣ የማ ተብላለች። የማ የተለያዩ የእንግሊዝኛ ዘፈኖችን ማዳመጥና ማዜም የጀመረችው በልጅነቷ እንደነበረ ትናገራለች። በተጠበቀ ጊዜ ሂደት ድምፃዊ የመሆን ፍላጎት እንዳደርባት የምትገልጸው የማ ሸራተን አዲስ ሆቴል በሚገኘው ኦፊስ ባር ውስጥ ከሚሰሩ የሙዚቃ ባንዶች ጋር ተቀላቅላ ስራ መጀመሯንም ነው የምታስታውሰው። ከአዲሱ አልበማ አዘጋጅ አቀናባሪና የሙዚቃ መምህር ኢዮኤል መንግስቱ ጋር የተገናኘችውም ስራ ከጀመረች ከሶስት ወራት በኋላ ነበር። ስሜተስሱነኛዋሰውቆለኛ ተራራናት ወጣው አፍቅሬ ደገኛ ደመናውን ቁልቁል አዘቅዝቅ ያየው ፀሐይ ሳትጋረድ ይበርደኛል፣ ምን ነው እና ሊመሞቴ ነው ቆለኛ ነኝና አያረስሜት እቶናማው ፍቅር። ከሰባት በላይ ትላልቅ ሙዚቀኞች የተሳተፉበትና ረዥም የዝግጅት ጊዜ ነው የወሰደው የደጋ ሰው የሙዚቃ አልበም ተጠናቆ ሲለቀቅ በጥቂት ቀናት ውስጥ ከባለሙያ እስከ አድማጭ ሙገሳ ተችሮታል። አድናቆቱ የሙዚቃ ቅንብሩን አቀራረቡን፣ ግጥምና ዜማው ላይ ብቻ ያተኮረ ሳይሆን ድምፃዊቷን ከአንጋፏ ኢትዮጵያዊት የሙዚቃ ሰው እጅጋየሁ ሽባባው ብጂ ጋራ ያመሳሰለም ነው። የማን የጂጂ ታናሽ ወይም የጂጂ ደቂቅ ሲሉ ያደነቁማሉ። የማ አልበሙ በተለቀቀ በጥቂት ቀናት ውስጥ ያገኘችው ይህ አድናቆት እንደ ከበዳት ከአሜሪካ ድምጽ ጋር በነበራት ቆይታ ተናግራለች። ተጽዕኖ አሳድራብሻለች ለሚለው እሱን ለመመለስ ይከብደኛል፣ ማለት ጂጂን ማዳመጥ በደንብ የጀመርኩት ላይቭ ሙዚቃ መጫወት ከጀመርኩ ከወራቶች በኋላ ነው እና ከዛ በፊት ብዙ ጊዜ እኔ ጅማሬ የነበረው በእንግሊዝኛ ሙዚቃ ነበረ። እንግሊዝኛ ሙዚቃ ነው ማዳምጠው፣ ምዘፍ ነው የነበረው። ከባድ አስተያየት ነው። ለምን ትልቅ ሙዚቀኛ ናት ዲጂ እና በሷ መለካት ራሱ በጣም ከባድ ነው ለእኔ። በጣም ነው ማከብራት በጣም ነው ምወዳት ትልቅ ናት። እና እኔ ይገባኛልም የሚለውን ሁላ አላስብም፣ ግን ለኔ ትልቅ ክብር ነው። በጣም ትልቅ ክብር ነው። እጅግ በጣም ትልቅ ክብር ነው ለእኔ። የማ በልጅነቷ የተገራው ድምጿ የሙዚቃ አቅሟን የተረዳ ባለሙያ እጅ ላይ የጣላት በጊዜ ነበር። የደጋ ሰው አልበም አዘጋጅ፣ አቅራቢና አዋሃጅ፣ ግጥምና ዜማ በመድረስ እንዲሁም ደግሞ አልበሙን ለህትመት ያበቃው የያሬድ ሙዚቃ ትምህርት ቤት ዳይሬክተር ኢዩኤል መንግስቱ ከየማ ጋር የተዋወቁበትና የአልበሙ ዝግጅት የተጠነሰሰበትን ሂደት አጋርቶኛል። እኔ የምጫወትበት የሙዚቃ ባንድ ውስጥ አጋጣሚ ከኛ ጋር ተጫወት የነበረች አንድ ሌላ ድምፃዊት ወደ አሜሪካ ሙቭ አድረገች ና ግን አጋጣሚ የማርያም ጓደኛ ስለነበረች ሸራተን ከሚጫወትበት ቦታ እኔ ወደምጫወትበት የነበረው ራማዳ ሆቴል ይዛት መጣች። ከዛ ትውቃችን በዛ ነው የጀመረው። እንግዲህ መጀመሪያ ሳውንድቼክ ላይ አስታውሳለሁ ወደ 11 ሰዓት ተኩል ወደ 12 ሰዓት አካባቢ ይመስለኛል ሳውንድቼክ ላይ ነው ይዛት የመጣችው እና ድምፃን ሰማ ነው ኢምፕረስ አድርገኝ፣ ዋው አልኩ። ከዛ ያው መታዋወቅ መጣ፣ ሪሄርሳል ወይም ጥናት ላይ መገናኘት ጀምርን። ለመጀመሪያ ጊዜ ግን እንደ ቀልድ ነው፣ ሲሪየስም አልነበርም። እንዲሁ ስናጠና የምናጠናውን ነገር ሪከርድ እናደርግ ነበር። ና ድምጽ እስኪ አንድ ዝፈኝ ዝፈኝ ብያት የጋሽ ግርማ በየነን እንደ እርጎ የነጡት የሚለውን ሙዚቃ በማይክ ዝም ብለን በቃ ቀልል አድርገን ተጫወተችው። በጣም ይደንቅ ነበረ፣ በጣም ይገርም ነበረ። አውትፑቱ በጣም የሚገርም ነው። ከዚህ በፊት ደጋግሜ ብዬ ያለው ልክ ብዙ በጣም አንዳንድ ሰው በጣም ጎበዝ ዘፋኝ ሆኖ ሪከርዲንግ ላይ ግን ጥሩ ላይ መጣ ይችላል። ሲቀዳ ሲሰማ የኤማ ላይቭም ጥሩ ነበር የሰማት ከዛ ሪከርዲንጉ ላይ ደግሞ በጣም ጭራሽ በጣም በቃ ወደፊት ሄዳ ከሪ ከላይቭም በላይ በጣም ወደፊት ሄዳ ልክ በምስል ፎቶጀኒክ እንደምንለው ነው የሆነውና የመጀመሪያው ሞመንት ድምጿን የሰማውበት ሞመንት ያ ነው እና ታለንቷንም በደንብ የበለጠ ሰርች እንዳደረግ ና እንዳይ የጋበዘኝ አጋጣሚ ያ ነው የማ እንደ ጀማሪነቷ ብዙ ገቢን ሊያመጣ ወደሚችል የገበያ ስራ ላይ ትኩረት ሳታደርግ የተለያዩ ሀገር በቀል ድምፆችና ሙዚቃዎች ላይ ለመስራት እንዲሁም ለመመራመር ፈቃደኛ በመሆኗ ና በታታሪነቷ ከሙዚቃ መምህር ኢዩኤል መንግስቱ አድናቆት ተችሯታል ለሁለት ዓመታት ለተጠጋ ጊዜም ለስራው ከፍተኛ የሆነ ትጋት ማሳየቷንም ጨምሮ አድንቋል። ከዛ በኋላ አልበም እንድንሰራ ጥያቄ ያቀረብኩላት፣ ምክንያቱም አሁን የሰራ ነውን አይነት አልበም በተለይ ለመስራት ከሌላ አርቲስት ጋር ቢሆን አይሳካም ወይም ሲጀመርም ሀፕን አያደርግ። ምክንያቱም አብዛኛው አርቲስት ፍላጎቱ ዌል ቴስትድ የሆነውን ወይም በጣም የሚታወቀውን የሙዚቃ ትሬንድ ና ኮሜርሻል የሆነውን ነገር መስራት ነው የሚፈልገው እንጂ እንደዚህ ግጥሙ ጠጠር ያለ የሙዚቃ ሀሳብ ትንሽ ገዘፍ ያለ እና እንደዚያ ነገር ውስጥ መግባት ይፈራል። ምክንያቱም ሪስክ ነው ብሎ ስለሚያስብ ና በዚህ አጋጣሚ የማን በጣም ነው ማመሰግናት ይህን እምነት እኔ ላይ ጥላ ፍቃደኛ ስለሆነች ማለት ነው እና ከዛ በኋላ ነው እንግዲህ እሷን ታለንት ወደ ፕሮዳክሽን ለማምጣት አሰቡ የመጣው። ምንም እንኳን የማ በደጋ ሰው አልበም ጎልታ ብትወጣም ከዚህ ቀደም ለህዝብ የደረሱ ስራዎችም አሏት። በመጀመሪያ በንትን ቅኔ ነው ሀገር የተሰኘ ብዙ አርቲስትን ያሳተፈ ለኮቪድ ጊዜ የተሰራ ሙዚቃ ነበረ። እዛ ላይ የመጀመሪያ ስራዬ ነው። ቀጥሎም አንድ ሲንግል አውጥቼ ነበር፣ በሌላ የሙዚቃ ዘውግ ውስጥ ያለ ማለት ነው። አንድ ሲንግል አውጥቼ ነበር። ከዛ ቀጥሎ ደግሞ ዶቃ የተሰኘ ይሄ አልበምን ከመውጣቱ በፊት ደግሞ አንድ የሰራውት አለ ሳውንድ ትራክ ነው። ዶቃ የተሰኘ ፊልም ላይ ሳውንድ ትራኩን እኔነኝ እኔ ነኝ የተጫወትኩት። የደጋ ሰው ከምዕራብ አፍሪካው ኮራ እስከ ኢትዮጵያዊቱም እንዲሁም የአውሮፓ ሀገረሰብ የሙዚቃ መሳሪያዎች ጥቅም ላይ የዋሉበት ከሙዚቃ ቅንብሩ ለገበያ እስከዋለበት ጊዜ ድረስም ከፍተኛ የሆነ ጥንቃቄ የታየበት ለአልበሙ ማስታወቂያም ዘጋቢ ፊልሞች ፊልሞችና ለየት ያለ ድረገጽ የተዘጋጀለት ሲሆን የአልበሙ የጀርባ አጥንት የሆነው ኢዩኤል መንግስቱ ለአልበሙ ከወጣው ገንዘብ ይልቅ ትኩረት እንዲደረግ የሚሻው አልበሙን ልዩ በሚያደርጉት ነገሮች ላይ መሆኑን ይናገራል። እንግዲህ ይህን አልበም ለየት ያደርገዋል ብዬ የማስበው ነገር ብዙ ነገር ነው። አንደኛው ነገር የመሳሪያ ስብጥሩ ነው። የመሳሪያ ስብጥሩ በተለይ ሀገር በቀል የሆኑትን በየትኛው የዓለም ክፍል ያሉ ፎክ ሚዚክ ኢንስትሩመንት የሆኑትን ሀገረሰብ ይዘት ያላቸው የሙዚቃ መሳሪያዎችን እዚህ ሙዚቃ ላይ ኢንኮርፖሬት ማድረጋችን አንደኛው ለየት የሚያደርገው እሱ ነው። ቅድም እንደተባለው ኮራ ተጠቅመናል ከምዕራብ አፍሪካ ጊታር ይሁን እንጂ የተጠቀም ነው። ጊታር ኢን ኤ ሴንስ የትም አለም ላይ ጊታር ጊታር ነው፣ ግን አጫወቱ በየአለም ላይ ያለው የጊታር አጫወት የተለያየ ነው። አውሮፓ ውስጥ ያለው የጊታር አጫወት ሌላ ነው። ጃዝ አሜሪካ ውስጥ ያለው አጫወት ሌላ ነው። አፍሪካ ውስጥ ያለው አጫወት ሌላ ነው። ለምሳሌ የተዋረግ ካልቸር ወይም የምዕራብና የሰሜን አፍሪካ የሙዚቃ ባህል የሆነውን የተዋረግ የሙዚቃ የጊታር አጫወት ተጠቅመናል። ካላባሽ በጣም አፍሪካ ውስጥ ፖፑላር የሆነ የባህላዊ የምት መሳሪያ ነው፣ ከቅል የሚሰራ እሱን ተጠቅመናል። አውሮፓ ውስጥ እንዲሁ ፖርቹጊዝ ጊታር የሚሰኝ መሳሪያ አለ፣ ባህላዊ መሳሪያ፣ እሱም እንደዚሁ የክር መሳሪያ ነው፣ እሱን ተጠቅመናል። እና እነዚህ እነዚህ ኢንስትሩሜንቴሽን እነዚህን መቀላቀላችን አንዱ ለየት የሚያደርገው ነው ነገር እሱ ነው። ከሀገራችንም ለምሳሌ ከቤንሻንጉል ጉሙዝም ተጠቅመናል። ከጋሞ ዲታ ተጠቅመናል ከደራሼ ማይራ ሚል የሚባል መሳሪያ ለእሱን ተጠቅመናል እና እነዚህ እነዚህ ለየት የሚያደርገው ጉዳይ ነው። ሁለተኛው ለየት የሚያደርገው ጉዳይ ደግሞ እንዳልኩች ነው ቅድም ብዙ አርቲስት የማይደፍራቸውን ለምሳሌ ብዙ ሰው የማያውቃቸው ነገር ግን በጣም አድቫንስ እና ኮምፕሌክስ የሆነ የሙዚቃ እውቀት ያላቸው የባህል ወይም የሀገር በቀል ሙዚቃ መሳሪያ ተጫዋቾች አሉ ወይም ሙዚቀኞች አሉ። እንደ ምሳሌ እንዳብነት ለምሳሌ የኤዶ ይባላል የጋማው እስከ ሰባት ፓርት ድረስ ሃርመኒ ድምጽ ያለው ወይም ህብረት ድምጽ ያለው ሀገር በቀል እውቀት አለ። እሱ ላይ እንግዲህ እድሜያቸው በግምት ሃምሳ በላይ ሃምሳ ስልሳ ውስጥ ያሉ እናቶች እነሱ ጋር ትልቅ እውቀት አለና የእነሱን ተጠቅመናል። ይሄ ለየት ያደርገዋል። አባውዴ ተጠቅመናል። ይህም ለየት ያደርገዋል። በተጨማሪ ግጥም ለምሳሌ ከሚታወቁት አሁን እኛ ከምናውቃቸው በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ ግጥም በመስጠት በጣም ብዙ ሰዎች ይታወቃሉ። ከእነሱ ብቻ አይደለም የሚወሰድ ነው እና አዙ ከምትባል ጋሞ እንደዚሁ ለጥናትና ምርምር በሄድንበት ወቅት ካገኘናት ከእሱ አንድ ግጥም ተቀብለናል እና እነዚህ እነዚህ ነገሮች የአልበሙ አይ ቲንክ መለያ ቀለሞች ናቸው። የማና ኢዩኤል በቀጣይ የደጋሰው የሙዚቃ ቡድን የተለያዩ የሙዚቃ ጉዞዎች እንደሚኖሩት የጠቆሙ ሲሆን በዋናነት የአልበሙ ዓላማም ሀገር በቀልና ዘመን ተሻጋሪ ስራዎችን መስራት መሆኑን ጠቁመዋል። በቀጣይም የተለያዩ የሙዚቃና የዜማ ሙከራዎቻቸውን እንደሚቀጥሉም አስታውቀዋል። የኢትዮጵያ ሙዚቃ በተለያዩ አርቲስቶች ኢንተርናሽናል የሆን እድል አግኝቷል። ለምሳሌ በ1960 ዎቹ እና ሰባዎቹ በነ ክብር ዘበኛ ባንድ፣ በሚሊተሪ ባንድ፣ በተለያዮቹ ባንድ የኢትዮጵያ ሙዚቃ አለም ላይ ፖፑላር ሆኗል። በተለይ ኢትዮፒክስ ፍራንሲስ ፋልሴቶ ፐብሊሽ ካረገው በኋላ የኢትዮጵያ ሙዚቃ በደንብ አለም ላይ የሚሰማበት እድል አለ። ቅርብ ጊዜ እንግዲህ እኔ በግሌ ማውቀው ደግሞ እጅጋየሁ ሽባባው ነው። የጂጂ አለም አቀፍ ስራ ነው እና እስካሁንም ድረስ ብዙ እንግዲህ ረጅም አመታት ሆኗል፣ ግን ፍሬሽ ነው ሙዚቃዎቿ እና አለም አቀፍ ሙዚቃ ተሰርቷል። በእነዚህ አጋጣሚዎች እና አሁንም የኢትዮጵያ ሙዚቃ እንደዚህ ሎካል ሆኖ እንዳይቀር እኛ ብቻ አለም ኢንጆይ ማድረግ ያለብን፣ ኢትዮጵያ በሙዚቃው በእነ ሙላቱ ለምሳሌ በነጋሽ ሙላቱ አስታጥቄ ትታወቃለች። ልክ እንደዚ አይነት አላማ የያዘ የኢትዮጵያ ሙዚቃ ወርልድ ዋይድ ተደማጭ ማድረግ አላማ አርገን እየሰራን ያለ ነው እዚህ አልበም ላይ ማለት ነው። የደጋ ሰው አልበም እንደ ዶክተር እዝራ አባተ፣ ድራመር ተፈሪ አሰፋ፣ የሙዚቃ አቀናባሪ ጆርጋ ስዩም፣ ይልማ ገብረአብ፣ እንድሪሳሰን፣ ጋሞዎቹና ሌሎች ከፍተኛ የሀገር ውስጥና የውጭ ሀገር ሙዚቀኞችን ያካተተ ስራ ነው። ከአሜሪካ ድምፅ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ሄደንን በእጅጉ አመሰግናለሁ። በመቀጠል ደግሞ አስመሟዬ ነው ወጣት ስራ ፈጣሪዎችን የሚያበረታቱ አንድ ባለሀብት ያስተዋውቀናል። የላቁ ሀሳቦችን ይዘው ብቅ ያሉ ወጣቶችን ለመደገፍ በዘረጉት የግል ተነሳሽነት የቅርብ ጊዜ ትኩረት ያገኙት አቶ ቢጃይና የከርናሬሽ በአባታቸው ህንዳዊ የሆኑ ኢትዮጵያዊ ባለሀብት ናቸው። በአዲስ አበባና ና ደብረ ብርሃን ከተሞች በተከሏቸው ፋብሪካዎች የምህንድስና ማሽኖች ምርት ላይ ተሰማርተው እንደሚገኙም ባለሀብቱ ይናገራሉ። ከሰሞኑ ታዲያ ባለሀብቱ ፌስቡክ በተባለው የማህበራዊ ትስስር ገጽ ላይ ወጣቶች አዲስ ስራ ለመጀመር የሚያስችል ረብ ያላቸው ሀሳቦች እንዲያጋሩ በማድረግ በሀሳቡ ልቆ ለተመረጠ አንድ ሰው የስራ ማስጀመሪያ እስከ አንድ መቶ ሺ ብር ድጋፍ የመስጠት መርሃ ግብር ጀምረዋል። እርሳቸው ማህበራዊ ውል ሲሉ በሚጠሩት መተማመንን መሰረት ያደረገው ድጋፋቸው እንዴት እንደተጀመረ ሲያስረዱም፣ ኮርፖሬት ሶሻል ሬስፖንሲቢሊቲን አብዛኛውን ጊዜ በእርዳታና በምናምን ነበር የምናሳልፈው ዝግጅታችን። ነገር ግን ከኮሮና በኋላ ኮሮና ላይ በጣም ታመሜም ስለነበረ መነሻው ለራሴ የገባሁት ቃል ነው። ምክንያቱም አንድ ሌሊት አንድ ጠዋትን የምንመኝበት ዘመን የነበረ ጊዜ ነበር። በጣም ሳምሜ ስለነበረ ከዳንኩኝ ይህንን እናደርጋለሁ የሚል ያለኝን እንትን ለሰው ለወጣቶች ስፔሻሊ ስራ እንዲሰሩ እርዳታ ሳይሆን ተለዋጭ የሚለወጥ ነገር ያመጣል በሚል ሁኔታ ላይ ለማስቀመጥ ፈልጋለሁ የሚል ለራሴ የገባሁት ዊሽ ነው። ስለዚህ ይህንን ዊሽ ከዳንኩ በኋላ አንድ ፕሮግራም አዘጋጀው። አንደኛው የተቆለፈበትን አቅማቸውን እንዲከፈት ማድረግ በሀሳብ የሚል የመጀመሪያው ክፍል ነበረ። እሱን ክፍል ለአንድ አመት ዘጠኝ ወር በላይ ያለመታከት በፌስቡኬ ላይ አዳዲስ ሀሳቦችን እያመጣው ይሄንን ስሩ፣ ይሄ እንደዚህ ይሰራል እያሉ ብዙ ልጆችን ማነሳሳት ነው የመጀመሪያው። ስለዚህ እሱ ፌዝ ካለቀ በኋላ ሁለተኛው ክፍል አክሰስ ቱ ካፒታል ወይም ደግሞ ነው እሱ፣ በኮሚኒቲ ኮላተራል የተመሰረተ ፈንዶችና ብድሮች የመሳሰሉ ነገሮች እንዲያገኙ ነው። አንድ ሰው ሀሳብ ከመጣለት ኢሚዲየትሊ ሀሳቡ ሳይከስር ቶሎ ካፒታል አግኝቶ ስራውን ወይ ሀሳቡን የሚተገብርበትን ወይ ነው። እሱንም እንደ ድር እቁብ፣ ቅንጃ፣ እንደ ደቦ፣ እንደ አቆልቋይ፣ እንደ መሶብ የሚባሉ ሞዴሎች አሉ። እኛ ሀገር በጣም የሚገርም የማህበረሰብ ውል፣ የማህበረሰብ ይሁንታ፣ የማህበረሰብ መያዣ የሚባሉትን እንትኖች ለመተግበር እና ለማለማመድ ነው። እንዲህ ያዩት ለማድረግ ነው። ሌላው የመረዳዳት ባህሪ እንዲኖረን ነው። ሌሎች ሀብታሞች ምናልባት በእርዳታ ላይ የተመሰረተ እርዳታ ከሚያደርጉ ኖርማሊ በስራ ላይ የተመሰረተ ቢያደርጉ ብዙ ሰው ብዙ ወጣት ከስራው ወደ ስራ ይገባል ነው። ስለዚህ እነዚህን በማየት የአሁኑን የሶሻል ሜዲያ እንቅስቃሴ ጀመርኩኝ። ለቀጣይ ሶስት ወር ይቀጥላል። አዳዲስ የስራ ፈጠራ ሀሳብ ያላቸውን ወጣቶች ማበረታታት አላማ እንዳለ የገለጹት የመራ ግብር እስካሁን አምስት ዙሮች በፌስቡክ የቀረቡ የፈጠራ ሀሳቦችን አወዳድረው በመምረጥ የመነሻ ውረት የሚሆን ገንዘብ ለአሸናፊዎች ስለ መስጠታቸው ባላብቱ ይናገራሉ። ምንድን ነው የማደርገው፣ በሶስት መስመር ወይ ሰላሳ ወርድ ወይም ቃላት ባልበለጠ ሀሳባችሁን ግለጹ። ከዛ በኋላ ደግሞ ምን ያህል ብር እንደሚያስፈልጋችሁ እስከ መቶ ሺህ ብር ግለጹ። ከዛ በኋላ ደግሞ ይሄንን ነገር በሶስት ወሩ ውስጥ ለውጥ አሳያለው ነው። የማይመለስ ብር ነው የምሰጣቸው። አክቹዋሊ ለውጥ እንዲያሳዩ ነው። ዘን ይህንን ሲያደርጉ ብዙ ሰው ላይክ ያደርጋቸዋል። ብዙ ሰው የሚያውቃቸው ሰው ከዛ ከሚያውቃቸው ከእኛ ከሚያውቅም ሰው ደግሞ እነሱን የሚያውቃቸውና ሀሳባቸውን የወደደላቸው ሰው ይህንን ሰው አውቀዋለሁ፣ እችን ልጅ አውቃታለሁ፣ ቢሰጣት ትሰራለች የሚል ቬሪፊኬሽን ሶስት አራት ከተገኘ ብሩ ይሰጠዋል። ትልቅ የማህበራዊ ድጋፍ ያገኘ ብሩን ያገኛል እንትን ያደርጋል። ስለዚህ ያሸነፈ አይመጣም። ስለዚህ ያላሸነፈ ደጋግሞ ደጋግሞ ደጋግሞ ሁልጊዜ ታውት ኦፍ ክላሪቲ ወይም የሀሳብ ንጽህና ልበለው መሰለኝ እንደዛ እስኪኖረው ድረስ ይደጋግማል እንትን ያደርጋል። ይህንን ሶስት ወር ይዘነው እንሄዳለን ማለት ነው። አሁን ያለበት ደረጃ አምስተኛው ላይ ነው ያለው ሽልማት ሸልመናል። አምስተኛው ላይ የጀመርነው ሰሞኑን ስለሆነ ኦልሞስት አምስተኛው ሽልማት ላይ ደርሻለሁ። ስድስተኛ፣ ሰባተኛ እያለ ይቀጥላል። ወጣት አብዱሰላም ማሩፍ የሚኖረው በራያ አላማጣ ከተማ ነው። ከዩኒቨርሲቲ ከተመረቀ ሰባት ዓመታት እንዳስቆጠረ የገለጠልን አብዱሰላም በዚህ ባለሀብቱ ባዘጋጀው ተነሳሽነት በመጀመሪያው ዙር ውድድር የሚሰራውን የስራ ሀሳብ አቅርቦ የስራ ማስጀመሪያ ገንዘብ ማግኘቱን አረጋግጦልናል። መጀመሪያ ምናምን በቤንዚን ምናምን ችርቻሮ ምናምን ስራ ነበረ እዛ በአጋጣሚ በተፈጠሩ ጦርነት ምክንያት ስራው ምናምን አቁመን ያለንን ብር ራሱ ጨርሰና የነበረው ሁኔታ የነበረው እና ኢንተርኔት ምናምን በጣም ስለመወድ ብዙ ጊዜ የምከታተው እንደዚህ ስራ ምናምን ሁኔታዎችን ምናምን ነው እየተከታተልኩ ያለሁትኝ። እዛ በአጋጣሚ ተለጥፎ ሳይ ውስ ችድል ልሞክር ብዬ ሀሳቤን አጋራሁኝ። እዛ በአጋጣሚ ብዙ ሰዎች ስለወደዱትኝ ያው አሸነፍኩ ማለት ነው ያቀረብኩትኝ። እኔ ባለትዳር ነኝ ሚስቴ የርስ ቤትና የስራ ስብስና ሙያ ስላላትኝ ይህን እድሉን ካገኘሁኝ በዚህ መዋደር እፈልጋለሁኝ ምናምን ብዬ ነበረ። በቃ እዛ ያሉት ሰዎች ምናምን ምንም አያቆኝም፣ ሀሳቢን ብቻ ስለወደዱትኝ አብዛሀኛዎቹ መርጠውኛል። በዚህ ሆኖ አሸናፊ የሆንኩትኝ በመጀመሪያ ማሸነፌ ምናምን እንደተነገረኝ ልጅ አይ በውስጥ መስመር እንኳን ደሳት አሸንፋ ምናምን አለኝ። እዛ ብሩ ወደ እኔ አካውንት ገባ። አሁን እንግዲህ ሳምንት ምናምን እየሆነ ነው ወደ ስራ ከገባን በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህር የሆኑት ወይዘሮ ሀውለት አመድ እንደሚሉት የተነሳሽነት ከተለመደው በፋይናንስ ተቋማት ከሚሰጡ የብድር ወይም የድጋፍ አይነቶች የተለየና የወጣቶችን የስራ ተነሳሽነት ለማሳደግ የሚያግዝ ነው። ታዳጊ ሀገሮች ላይ ያው የእኛን ጨምሮ ከስራ መፍጠር በተለይ እዚህ ከንግድ ስራ ፈጠራ ጋር ተያይዞ ያሉ እንቅስቃሴዎች ትንሽ የተዳከሙ ናቸው። ምክንያቱም በዚህ ጉዳይ ላይ የፋይናንስ ነገር ሁልጊዜ እንደ ጥያቄ የሚነሳ ነው እና የኛ አገር ያሉ ፋይናንስ ተቋማት ብዙ ጊዜ እንደዚህ አይነት አይዲያዎችን በተለይ በስሞል ስኪል የሚሰሩ የፋይናንስ የማድረግ ብዙም ልምዱም የለም ልምዱም የለም። በፈላጎቱም ራሱ ያለ አይመስልም ዝም ብለህ ስታይ ማለት ነው እና የንግድ ስራ ፈጠራዎች በተለይ በወጣቱ በኩል የተወሰኑ መነቃቃቶች አሁን ያነሳኸው በማህበራዊ ሚዲያ ባንድ ባለሀብት የተጀመረው እንቅስቃሴ በጣም ብዙ ወጣቶች ምን ያህል ሀሳብ ይዘው እንደተቀመጡ ለመስራት ፍላጎት እንዳለ ፋይናንስ ችግር እንደሆነባቸው በጣም በሰፊው ለማየት እኔ ችያለሁ፣ በበኩሌ በዚህ እንቅስቃሴ ማለት ነው። በተጨማሪም ደግሞ ያው በኢትዮጵያ ቴሌቪዥን በሚተላለፉ ፕሮግራም እዛም ላይ በምንሰራው እንግዲህ በዳኝነት ስራ ለማየት ችለናል። በጣም ብዙ ተወዳዳሪዎች መጥተው እሱንም ለመዳኘት በምናደርገው ያው ሂደት እንደዚህ አይነት ነገሮችን ለማየት ችለናል። ግን ይህንን የሚያበረታታ በተለይ የኛ ፋይናንስ ተቋማት አይዲያ ፋይናንሲንግ ላይ ደካሞች በመሆናቸው ምክንያት ብዙም ወጣቶች ሲታገዙ አላየንም። ስለዚህ የዚህ የማህበራዊ ሚዲያው ከፍተኛ መነቃቃት የመጣው ካለው እጥረት፣ ይህን ፋይናንስ የማድረግ ከፍተኛ እጥረት፣ ውስንነት መኖሩን ነው የምታየው እና በአስር ሺዎች የሚቆጠሩ ሀሳቦችን ስናይ ሰንብተናል ማለት ነው በዚች ጥቂት ቀናት ውስጥ ይህ መርሃ ግብር ወይም ተነሳሽነት የስራ ፈጠራ ሀሳብ ያላቸውን ወጣቶች ከማገዝ ባለፈ እንደ ጥናትና ምርምር የሚያገዝ ጭምር ነው የሚሉት ባለሀብቱ ቀጣይ ምዕራፎችም እንዳሉትም ይናገራሉ። ሚሽን አንድ መቶ ሺህ ብር ያሁኑ ነው። ሚሽን አንድ መቶ ሺህ ብር እኛም ሲስተሙም ሰውም የሚለማመድበት ፌዝ ነው። ከዛ ሚሽን አምስት መቶ ሺህ ብር አለኝ እሱም የተወሰነ ይሄዳል ቅስ እያልና ከዛ ደግሞ ሚሽን አንድ ሚሊየን ብለን እናመጣለን እሱ እዛ ጋ ይቆማል ማለት ነው። እሱን ከጨረስን በኋላ ሶስተኛው ፒላር የሚሆነው የፕሮጀክት ማኔጅመንት ስልጠና መስጠት ነው። በቪዲዮዎች በምናምን እንደዚህ። ሀሳቡ አለ፣ ገንዘቡ አለ። ከዛ አሁን እንዴት ነው ሰልጥነው ጉዳያቸውን የሚያስፈጽሙት የሚለው ፌዝ አለ። ቀጥሎ የምናደርገው እሱ ለተወሰነ ጊዜ ለረዘም ላለ ጊዜ ይሄዳል። አራተኛው ፕላትፎርም መፍጠር ነው። ሶሻል ሜዲያው ላይ ሊሆን ይችላል። ሌላ ሰው ወይ ደግሞ ሌላም ሰዎች ሊሆኑ ይችላሉ። ሀሳባቸውን ይዘው መሸጥ፣ ሀሳብ መግዛት ፓርትነርሺፕ መመስረት የመሳሰሉ ነገሮችን ፕላትፎርም እናደርግና ከእነዚህ ከአራቱ ፌዞቹ ውስጥ ኤክስፐሪመንታል ስለሆነ ጥናት ስለሆነ ከአራቱ ፌዞቹ ውስጥ ቢያንስ አንድ ሺ ኦልሞስት ባለጸጎችን ወጣቶችን መፍጠር ነው። የአዲስ አበባ ዩኒቨርሲቲ መምህርት ወይዘሮ ሀውለት ይህን አይነት ግላዊ ተነሳሽነቶች ለሌሎች ባለሀብቶችና ተቋማትም ትምህርት እንደሚሆን ይጠቁማሉ። ወጣቶችን በተለያዩ ሞዴሎች አሁን እሱ በሄደበት ብቻ ሳይሆን የተለያዩ ሞዴሎችን በመጠቀም እነዚህን ወጣቶች ወደ ስራ ማስገባት በጣም እሚገራርሙ ሀሳቦች አሉ። አንዳንድ ጊዜ ከዛ ሁሉ ሺ ወይ ሶስት ወይ አራት ነው ፒክ አርጌ ልጽፍ የምችለው ማለት ነው። በጣም ብዙ ብዙ ናቸው እና ሁሉንም ፋይናንስ ለማድረግ እንግዲህ አቅም ይኖራል የሚለው ነገር እንዳለ ሆኖ፣ ነገር ግን ለአንድ ሰው እድል ፈጠርክ ማለት ከሱ በታች ደግሞ በጣም ለብዙ ስራ ፈጣሪዎችም ወይም ደግሞ ስራ ፈላጊዎችን ማሰባሰብና ማስጠለልም ጭምር ነውና ሁሉም ሰው በተለይ የሚችሉቱ አቅም ያላቸው ሊማሩበት የሚገባ ነው። የፋይናንስ ተቋማትን ጨምሮ ሁሌ በተለመደው በጣም ኮንቬንሽናል የሆነ መንገድ ብቻ ነው የሚከተሉት። ለምሳሌ የፋይናንስ ተቋማት ምንም በቃ በቃ የተለመደ ነው። ኮላተራል ታይዛለህ፣ የሆነ ገቢ ያለው የቢዝነስ እንቅስቃሴ ያለ መክፈል ላይ የምትችል ምናምን በቃ የተለመዱ ክራይቴሪያ ነ እሱን ያሟላ ከዛ ገንዘብ ካለው ያበድራል። ከዛ ያንን የማስመለስ የማ- የመከታተል ነገር ነው። ከዛ የተለየ አዲስ ነገር ብዙም አታይም እና በጣም መስፋፋትና መጠናከር ያለበት ነው ብዬ አስባለሁ። እንደ ኢትዮጵያ ያሉ ከፍ ያለ ስራ አጥ ያለባቸው ሀገራት ችግሮቹ በመንግስታት አቅም ብቻ የሚፈቱ አይደለም የሚሉት ወይዘሮ አሁለት የሀገር ውስጥ ንግድ ባንኮችን ጨምሮ የፈጠራ ሀሳቦችን በገንዘብ የሚደግፉ ተቋማትን በማስፋት ዘላቂ መፍትሄ ለማምጣት መስራት ይገባል ሲሉም ይመክራሉ። ይህ ተነሳሽነት ወጣቶችን ከማገዝ ያለፈ አላማ አለው ያሉት ባለሀብቱ አቶ ቢጃይ ናይከር ደግሞ መንግስትን ጨምሮ የፋይናንስ ተቋማት በዚህ ጉዳይ ላይ በቀጣይ ለሚሰሯቸው ፕሮጀክቶች መነሻ የሚሆን በሂደቱ የሚገኙ ልምዶችን የቀመረ የጥናትና ምርምር ውጤት ወደፊት ባለማድረግ ውጥኑ እንዳላቸውም ሀሳባቸውን አጋርተውናል። ለአሜሪካ ድምጽ አስመሟዬ ነው። አድማጮቻችን አብራችሁን ስላመሻችሁ በእጅጉ አመሰግናለን። መልካም ምሽት ይሁንላችሁ።